ማህደረ ዜና አስመራ እንደገና፣ ጌጠች፣ ዘፈነች፣ ጨፈረች፣ ተደሰተችም። የአዲስ አበባ እንግዶቿን በደስታ ፌስታ መቀበል በእርግጥ አዲሱ አይደለም። ኤርትራም ከአውሮፓ ቅኝ ገዢዎችና የበላይ ጠባቂዎች አገዛዝ ተላቃም ከኢትዮጵያ ጋር በፌዴሬሽን ስትጣመር አስመራም ጨፍራ ነበረ 1944። ደስታም ጭፈራ ፌስታው ስድስት ዓመት ሳይሞላው የኤርትራ በረሃም ከጦርነት መማገዱን እንጂ ከ37 ዓመት በኋላ 1985 የአዲስ ሀገር አዲስ ርዕሰ ከተማነትን አክሊል የጫነችው አስመራ እንደገና ጨፈረች ፈነደቀችም። ከአምስት ዓመት በኋላ የጠብ ጥላቻ፣ የውጊያ ጦርነት መሰለቂያ፣ የሐዘን ሙሾ ማንጎራጎሪያ መሆኗ እንጂ ቀቢጸ ተስፋው ብቻ ትናንትም እንደገና ጨፈረች። ከእስከ ትናንቱ ይለይ ይሆን? የአፍታ ዝግጅታችን ጥያቄ ነው። አብራችሁን ቆዩ። ሚያዝያ 1985 የተደረገውን የኤርትራ ሕዝበ ውሳኔ ከአስመራን ዘግብ የነበረን ኢትዮጵያውያን ጋዜጠኞች ፕሬዝደንት ኢሳያስ አፈወርቄን ጨምሮም ከብዙ የኤርትራ ባለሥልጣናት ጋር የመነጋገር አጋጣሚ ነበረን። ከብዙዎቹ አንዱ አንድ ቀን እንዲህ ማለታቸውን አስታውሳለሁ። ኢሳይያስ ከልቡ ሲስቅ ዛሬ ለሁለተኛ ጊዜ አየሁት። ባለሥልጣኑ ዛሬ ለሁለተኛ ጊዜ ያሏት ያቺ ቀን ሕዝበ ውሳኔው የተጠናቀቀበት ዕለት ነበረ፣ ሚያዚያ 25 1993 እንደ ጎርጎሪያኑ አቆጣጠር። የመጀመሪያው ባለሥልጣኑ እንዳሉት ኢሳይያስ የሚመሩት ሸማቂ ቡድን ምጽዋን የተቆጣጠረበት ዕለት ነበረ። ፕሬዚደንት ኢሳያስ አፈወርቂ ለሁለተኛ ጊዜ ሳቁ ከተባለበት ዕለት እስከ ትናንት በተቆጠረው 25 ዓመታት ውስጥ ብዙ ጊዜ ስቀው ብዙዎችን አስቀውም ይሆናል። ትናንት የጠቅላይ ሚኒስትር አብይ አህመድን ንግግር ሲሰሙ ግን አልሳቁም ተንከተከቱ እንጂ። ክቡር ፕሬዚዳንት፣ ክቡር የአገር ኤርትራ ፕሬዚዳንት አቶ ኢሳያስ አፈወርቂ በአስመራ አጠራር ደግሞ የአፌይ ልጅ። አቶ ኢሳያስም አሳቁም አስጨበጨቡም። ይህን የዶክተር አብይን ጉዞ ህዝቡ እስክዘጋጅ ድረስ ያዘገየ ነው። ሆን ብለን ነው። ከህዝቡ ስሜት መረዳት ትችላላችሁ። እኔ መናገር አያስፈልገኝም። መቋረትካ የኤርትራው የህግ ባለሙያና የሰብአዊ መብት አቀንቃኝ ዶክተር ዳንኤል ረዘነ ትናንት አስመራ የታየውን ፌስታ፣ ፈንጠዝያ፣ ሳቅ ፈገግታን ለሰላም ፈላጊዎች ሁሉ አስደሳች ይሉታል። የዛኑ ያክል ከዚህ ቀደም የታዩት አይነት እንዳይሆን መጠንቀቅ ያስፈልጋል ባይናቸው። የህግ ባለሙያው የትናንትናው ቀን ውሎ እንግዲህ ለሰላም ፈላጊ ሀይሎች ሁሉ አንድ እርምጃ ወደፊት ተደርጎ ሊታይ የሚችል ይመስለኛል። በበኩሌ ብዙ የቀሩ ዝርዝሮች እንዳሉ ግን ማስተዋል ይኖርብናል የሚል ግምት ወስዳለሁ። በ1985 አስመራ ከነበርን ኢትዮጵያውያን ጋዜጠኞች አንዱ አንጋፋው የኢትዮ ሚዲያ አምደመረብ ባለቤት አብርሃ በላይ ያኔው የኤርትራ ባለስልጣን፣ ስለ ኢሳያስ የነገሩንን ማስታወስ አለማስታወሱን አላውቅም፣ አልጠየቅኩትምም ያኔውን የአስመራን ደስታ ፌስታ፣ ግን በአካል የትናንቱን በቴሌቪዥን ተከታትሎታል፣ ይመሳሰልበታልም። ዶክተር አብይ አህመድ አስመራ ሲገቡ የተደረገላቸው በጣም ሞቅ ያለ የህዝብ አቀባበል ታይቶ ነበር። ፕሬዚደንት ኢሳያስም በእውነት እንደዚህ ፈገግታ ተላብሰው ያየሁበት ጊዜ የለም እና ይህ ህዝቡ እንደዚህ ገንፍሎ መውጣት በረፈረንደሙ ጊዜ ነበረው። ሀያ አራት ሰዓት ሙሉ በሰው መንገድ ጎዳና ላይ ወጥቶ ሲጨፍር ሲጫወት፣ በጣም ትልቅ የነፃነትና የፍንጠዝያ ጊዜ ነበር። አብርሃ እንደሚያስታውሰው ያኔ አስመራ ሀያ አራት ሰዓት ስትቦርቅ አዲስ አበባም ከገዢዎቿ በስተቀር አብዛኛ ነዋሪዋ ከደስታ ይልቅ ሐዘን፣ ከተስፋ ይበልጥ ስጋት፣ ከሳቅ ይብስ ሰቀቀን ተጫጭኖት ነበረ። ኤርትራውያን ነጻነት የሚሉትን የኢትዮጵያ ሕዝብ እንደ መገንጠል እንደ አካል መጉደል አድርጎ ወስዶ ስለነበር በጣም ቅሬታ እንደነበር በኢትዮጵያ በኩል ግልጽ ነው ለሁላችንም። እንዲያውም ያኔ ከአስመራ ለምንዘግበው ኢትዮጵያውያን ጋዜጠኞች የኤርትራን ጉዳይ ምስኪኖቹ ጋዜጠኞች የምንወስን ይመስል ከአዲስ አበባ ከሚደርሱን ትንሽ ምስጋና አድናቆት፣ ብዙ ትችት ውግዘቶች መሀል የዛምቢያን እግር ኳስ ቡድን ዕጣ ይግጠማቸው የሚል እርግማንም ነበረበት። እርግማኑ በእርግጥ አልያዘም። ደስታ ፌስታውም ዳር አልዘለቀም። የአዲስ አበባና የአስመራ አዳዲስ መሪዎች ቃል ተስፋም በአምስት ዓመቱ በነነ ፍቅር ወዳጅነት ያንድንሆን ጥሪ ስብከቱ የመሪዎቹ የልማት እድገት የዲሞክራሲና የፍትህ የፍትህ ልዕልና ሰበካ የጦርነት ትቢያውን አራግፎ ያልጨረሰውን ሕዝብ ከሌላ ጦርነት ከመማገድ አለማዳኑ ነው። ሰቀቀም ጦርነቱ ጋዜጠኛ አብርሃ በላይ እንደሚያስታውሰው ለሩቁም ለቅርቡም ታዛቢ ዱብዳ ለሁለቱም ሀገራት ሕዝብ አስደንጋጭ ነበረ። እጅግ በጣም አስደንጋጭ እንግዲህ ኤርትራና ኢትዮጵያ በእውነት አንድ አንድ ህዝብ ሆኖ የኖረ ህዝብ ነው። ለዘመናት ማለት ያ ህዝብ ከዛ ከረዥም የጦርነት ዘመን በኋላ ከአምስት አመት የሰላም ጊዜ ተመልሰው እጅግ በአፍሪካ በዓለም አስደንጋጭ የሆነ ጦርነት ይመለሳሉ የሚል እምነት አልነበረ። ጦርነቱ በእርግጥ አስደንጋጭ ነበረ። በሚሊዮን የሚቆጠር ህዝብ የተፈናቀለበት በቢሊዮን ብር የሚገመት ሀብት ንብረት የወደመበት የልማት እድገት፣ የዲሞክራሲ ፍትህ ተስፋ እየተጨናጎለበትም ነበረ። የኢትዮጵያና የኤርትራን ግንኙነት በተመለከተ ከሀገር በስተጀርባ የሚል መጽሐፍ ያሳተመው የፖለቲካ ተንታኝ አስራት አብርሃ ዘግናኙ ጦርነት የህወሀትና የሻዕቢያ ድብቅ ሴራ ውጤት ነው ይላል። ያለምንም ተቀናቃይ ኢትዮጵያ ውስጥ ያለውን ስልጣን ለመያዝ ከነበረው ጉጉት አንጻር ዝም ብሎ ሳይታወቅ አጠቃላይ ለሻዕቢያ አስረክቧል። በወቅቱ በሻዕቢያ ብሮ አሳንሽን ደግሞ እነሱ ትግራይ ይዘው እኛ ኤርትራ ይዘን የሌላውን የኢትዮጵያ ሀብት እንደፈለግን እንበዘብዛለን የሚል ጉዳይ ነበረ። በኋላ አይ እናንተ ተገንጥላቸዋል የሚመለከተን እኛ እንጂ እናንተ አይደለም የሚል ከዚህ ሲመጣ ቀብያ የድንበር ምክንያት አድርጎ ወደ ወረራ ገባ ማለት ነው። ያልተዘጋ ነበረ መጀመሪያ። ጋዜጠኛ አብርሃ በላይም ተመሳሳይ አስተያየት አለው። ስህተት ነበር የምለው በኢትዮጵያ በኩል ነው ስህተቱ። ኤርትራ ነጻነቷን አወጀች እንደ ነጻ ሀገር። በመለስ የሚመራው የኢህአዴግ መንግስት ምንም አይነት የአቶ ኢሳያስ አፈወርቂ ያኔ ለምሳሌ ሁለት ወደቦች ነጻ ይሆናሉ ለኢትዮጵያ ብለው ሲናገሩ የወደቦች አጠቃቅም ነፃ መሆኑን በሁለቱ የተፈራረመ ነገር የለም። በድንበር አካባቢ ምንም የተፈራረሙት ነገር የለም። በአየር ላይ በእምነት ኋላ ያደግ ባለስልጣናት ስናነጋገር ነው በእምነት ነበረ ዝብለ ነው። ያ በጣም እጅግ ኋላቀር የሆነ አሰራር። ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትጣመር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የወሰነው እንደ ጎርጎሪያኑ አቆጣጠር 1952 ነበረ፣ 1944 በኢትዮጵያ አቆጣጠር። ውሳኔው አዲስ አበባና አስመራን ባስፈነደቀ በስድስተኛ ዓመቱ ኤርትራን በነፍጥ ውጊያ ነፃ ለማውጣት የሚዋጋው የኤርትራ ነፃነት ግንባር ኢኤልኤፍ መመስረቱ ታወጀ። አሁን የኢትዮጵያና የኤርትራ መሪዎች በሀያ ዓመት ውስጥ ለመጀመሪያ ጊዜ ስለ ሰላም መምከር መወያየት መወሰናቸው ዶክተር ዳንኤል ረዘነ እንዳሉት ለሰላም ወዳዶች በሙሉ በእርግጥ አስደሳች ነው። ሁለቱ መሪዎች የሰበኩት ፍቅር በፍቅር ድልድይ የተተካ ያሉት የልዩነት ግንብ ድንበር የለም ያሉት ቃል በእርግጥ ከተስፋም በላይ ተስፋ ሰጭ ነው። ቃል ተገብቶ ቃል ሲታጠፍበት፣ ሰላም ተሰብኮ ሰላም ሲናፍቀው ለኖረው ህዝብ ግን አዲሱ ቃል ተስፋም ፌስታ ፈንጠዝያም እንደ ጎርጎሪያኑ 1952ቱ ወይም እንደ 1985ቱ በአጭር እንዳይቀጭ ዶክተር ዳንኤል እንደሚሉት ህጋዊ መሰረት ዲሞክራሲያዊ መደላደል ሊበጅለት ይገባል እንግዲህ የእርቅና የፍቅር የሚሉት ቃላቶች እና ቋንቋዎች አስፈላጊነታቸው የማይዘነጋ እንኳን ቢሆን ይህን የሚያክል ህይወት እና ጠፍቶን ንብረት ወድሞ ዝም ብሎ ታርቀናል እና ሰላም ተገኝቷል እና ተብሎ ብቻ ተድበስም ሰው የሚቀር መሆን የለበትም የሚል ግንዛቤ ነው ያለኝ በተዛማጅ ኢትዮጵያ ውስጥ የመንግስት አቋሞች እና ስትራክቸሮች የምንላቸው ነገሮች አሉ። እንደ የህዝብ ተወካዮች ምክር ቤት የመሳሰሉት ህገ መንግስት የመሰሉ ነገሮች አሉ። በኤርትራ በኩል ግን ጭራሽ ይህን የመሳሰሉ ነገሮች በማይታይበት ሁኔታ ፓርላማ የሚባል የመንግስት የስራ አወቃቀር እንኳን በሌለበት ሁኔታ የሚሄድ ፕሮሰስ የሚሄድ የሰላም ሂደት ግን ምን ያህል ዘላቂነት ይኖረዋል የሚል ጥያቄ እያስነሳ መሆኑ ይህንን ማስታወስ ይገባናል። ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢህአዲግ ስራ አስፈጻሚ ኮሚቴ የኢትዮ ኤርትራን የሰላም ውልና ዓለም አቀፍ ፍርድ ቤት ያሳለፈውን ውሳኔ ኢትዮጵያ ገቢር እንደምታደርግ ካስታወቀ ወዲህ የሁለቱ ሀገራት መንግስታት የወሰዷቸውን እርምጃዎች በርካታ መንግስታትና ዓለም አቀፍ ማህበራት በደስታ ተቀብለውታል። ሁለቱ ሀገራት ትናንት በተፈራረሙት ውል መሰረትም አስመሮች ጤና ይስጥልኝን አዲስ አበቦች መርሃባን በስልክ ይለዋወጣሉ። የኢትዮጵያ አየር መንገድ አስመራን ከ114 መድረሻዎቹ ጋር አገናኛለሁ እያለ ነው። የዲፕሎማሲያዊ ግንኙነትም ይመሰረታል ነው የተባለው። ደራሲና የፖለቲካ ተንታኝ አስራት አብርሃም ግን ልክ እንደ ኤርትራዊ የሕግ አዋቂ ሁሉ የአዲሱ ግንኙነት ግብ በግልጽ መታወቅ አለበት ይላል። ሻቢያ አሁንም አቋሙ አልቀየረም። ንስ እንዲሳ ስታየው ህወሀትን እኛ ከዚህ እንገፋለን እናንተ ከዛ ክፉ አይነት ነው እንጂ፣ ለምሳሌ ኢትዮጵያ ካለምንም ቅድመ እውነት ድንበሩን በውሳኔ መሰረት እንዲካለል እንፈልጋለን የሚለው ነበረ መጀመሪያ የወጣው መግለጫ። አሁን ከኤርትራ ከሚሰማው ነገር ምንድን ነው? ድንበሩ ችግር የለው ይቆይ፣ እንትሉ ኢኮኖሚው መጀመሪያ ይከፈት የሚል ነገር አለ። ህወሀት ማዳከም ወይ ህወሀት ማጥፋት አንድ ነገር ሊሆን ይችላል። በዚህ ግንባር መሰራት ይችላለን። ህወሀት በተስፋ ማገስተጀን ክኖ የሚያዘልቅ ስትራተጂ አይደለም። አንጋፋው ጋዜጠኛ አብርሃ በላይም ዶክተር አብይ አህመድ ከኤርትራ ጋር ሰላም ለማውረድ የሚያደርጉት ጥረትም ሆነ በሀገር ውስጥ የጀመሩት የለውጥ እርምጃ እንዳይደናቀፍ የህወሀትን ተጽዕኖ በተለይ ከትግራይ ማስወገድ አለባቸው ባይ ነው። ዶክተር አብይ በፍጥነት በጣም በኢትዮጵያ ታሪክ አስመዝግበዋል። በትግራይ ያለ ሁኔታ እየተባባሰ እንዳይሄድ ልዩ ትኩረት መስጠት አለባቸው። ትግራይ ችግር ተፈጥሮ ከኤርትራ ጋር ሰላም ቢወርድ ምንም ፋይዳ የለውም ማለት ነው። ጠቅላይ ሚኒስትር አብይ አህመድ በሌላ አካባቢ የወሰዱትን የፖለቲካ እስረኞችን የመፍታት ጉዳይ፣ ፍትሕና ዲሞክራሲ የማንገስ ጉዳይ ለትግራይ ህዝብም መውረድ አለበት። የቲፒኤልኤፍ መሪዎች አሁንም የትግራይ ህዝብ አንቀው ይዘውታል። ይህ ህዝብ የሚወዳትን አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዞ እንደሌላው ኢትዮጵያ ወገኑ መውጣት አለበት። ኢትዮጵያ ነጻ ወጣ የትግራይ ክፍል ለብቻዋ ማዕከላዊ የምትሆንበት ምንም ምክንያት የለም። ደራሲና የፖለቲካ ተንታኝ አስራት አብርሃም እንደሚለውም የህወሀት ባለስልጣናት የኢትዮ ኤርትራን ስምምነትም ሆነ ዶክተር አብይ የሚመሩትን የለውጥ ኃይል የሚወስደውን እርምጃ ይረብሻሉ ይላል። ፌለስ ስለስልጣን ነው እያሰቡ ያሉት እንጂ ስለ ድንበሩ ግልጽ የሆነ ወይ ደግሞ ከአብይ የተለየ አቋም አላቸው ብዬ አላስብ። ምንድን ነው ግን ሊጠቆመት የፈለጉ ያሉት በዚህ ሰበብ ግን ተረ ማዕከላዊ የሆነ ተቃውሞት ትግራይ ውስጥ እንዲጨምከር እየሰሩበት ነው ያሉ የፌዴራል ስርዓት ለቀዋል። ትግራይ ያለ ያላቸው ህልውና ራሱ ኮሽን ውስጥ እየገባ ስለሆነ የትግራይ ያለውን ህልውናቸውን እንጨረሻ የሚያጡት ሁኔታ ከተፈጠረ የሚደበቁበት ቦታ ስለማይኖር ይገረብሻል ብዬ አስባለሁ። በደንብ አድርገው ኤርትራዊ የህግ ባለሙያና የሰብአዊ መብት አቀንቃኝ ዶክተር ዳንኤል ረዘነ መኮንን ደግሞ የኤርትራው አገዛዝ ራሱ አዲሱን ተስፋ እንዳያጨናጉለው ያሰጋል ባይ ናቸው። ኢትዮጵያ ውስጥ ባለፉት ሶስት አራት ወራት እየተካሄደ ያለው በጣም ፈጣኝ የሆነ የትራንስፎርሜሽን ሂደት ይህ የፈጠረው ውጤት ነው አሁን የምናያለ ነው። ያን የመሰለ የፖለቲካ ትራንስፎርሜሽን በኤርትራ ውስጥ ባልታየበት ጊዜ ባላንሱ እንዴት ሊጠበቅ ይችላል? የሚል ጥያቄ ነው የሚያለው። ስጋት እንቅፋቱ በእርግጥ እንደጎላ ነው። መቀራረብ፣ ስምምነቱ፣ ውይይት፣ ድርድሩም የለውጥ እርምጃ ቃል ተስፋውም ግን እንደቀጠለ ነው። ወዳቂ ጣዩን ለማየት ግን ያው ጊዜ ነው። በያኙ ነጋሽ መሐመድ ነኝ። ቸር ያሰማን።